አምስት ሺህ ሰዎች የሚሳተፉበት የአስር ኪሎ ሜትር የጎዳና ላይ የሩጫ ውድድር በርስ በርስ ጦርነት ውስጥ ባለችው በደቡብ ሱዳን እንደሚካሄድ የታላቁ ሩጫ በኢትዮጵያ አስታወቀ። ይላል ከሶስት ሳምንታት በአነሰ ጊዜ ውስጥ የሚካሄደው የሩጫ ውድድር የሰላምን አስፈላጊነት ለማስተጋባትና አጋርነትን ለመግለጽ የሚደረግ መሆኑን አመልክተዋል ሲል እስክንድር ፍሬው ተከታዩን አጠናቅሯል። ከሶስት ሳምንታት ባነሰ ጊዜ ውስጥ እንደ አውሮፓውያን አቆጣጠር ሚያዝያ 8 2017 በጁባ ከተማ የሚካሄደው ውድድር በዚያች ሀገር የሰላምን አስፈላጊነት ለማስተጋባት ያለመ መሆኑ ተገልጿል። የታላቁ ሩጫ በኢትዮጵያ እንዳለው የውድድሩ መፈክርም ከረሃብና ድህነት ጋር ለሚደረገው ትግድ ገቢ ማሰባሰብ የሚል ነው። የኃይሌ ገብረስላሴ በደቡብ ሱዳን ዋና ከተማ ጁባ መገኘት በራሱ ትልቅ መልእክት እንደሚያስተላልፍ በኢትዮጵያ የደቡብ ሱዳን አምባሳደር ጄምስ ሞርጋን ዛሬ በሂልተን ሆቴል በተሰጠ ጋዜጣዊ መግለጫ ላይ ተናግረዋል። ኃይሌ ዓለም አቀፍ አትሌት ነው፣ በዓለም አቀፍ መድረኮችም ሲወክለን ቆይቷል ያሉት አምባሳደሩ የዚህ ታላቅ አትሌት በጁባ መገኘት ታላቅ መልእክት ለማስተላለፍ እንደሚያግዝ አስረድተዋል። ፐርፎርሚንግ ኢን ኢንተርናሽናል አሪናስ አውትሳይድ አፍሪካ ኦል ኦፍ አስ ፊል ቬሪ ፕራውድ ኦፍ ሂም this time around, he's going to go to Juba and he's going to tell the world that I am in Juba. ከአፍሪቃ ውጪ በዓለም አቀፍ መድረኮች ሲወዳደር ስናየው ሞራላችንን ከፍ አድርጓል። ሁላችንም በእርሱ ኩራት ይሰማናል። አሁን ደግሞ ወደ ጁባ ልሄድ ነው እና ያለሁት ጁባ ነው ሲል ለዓለም ይናገራል። የታላቁ ሩጫ በኢትዮጵያ መስራችና የቦርድ ሰብሳቢ ዓለም አቀፉ ዝነኛ አትሌት ኃይሌ ገብረ ስላሴም። ውድድሩን የሚያካሂደው ለደቡብ ሱዳን ሰላም የበኩሉን አስተዋጽኦ ለማድረግ መሆኑን አመልክቷል። እኛ በዚህ በደቡብ ሱዳን አይደለም ገንዘብ ልናገኝበት ይቅርና ወጫችንን የሚሸፍን ነገር አይደለም ብንሆን በራሴ ራሴ ሄጄ የምሰራው ስራ የሚሆነው እንኳን ክፍያ ልንጠይቅበት ይቅርና ለምን ያላችሁ እንደሆነ ምችስ ጎረቤት ሰላም ከሌለው ጎረቤት ጥሩ ካልሆነ ነገ እኛ ምን አይነት ሰላም ይኖረናል? አትሊስት ቢሞት እንኳን ለቅሶ መሄዳችን ይቀራል። ስለዚህ የደቡብ ሱዳን ሕዝቦች በጣም ከኛ ጋራ በጣም የሚመሳሰሉ የወንድም ሕዝብ ነው። እስካሁን ድረስ ሰላም ለማስከበሩ ሁለቱ ሀገሮች የዲፕሎማቱ ወይም የምኑ ስራ ነበረ። ስፖርት ደግሞ ሁለት ሀገሮች ብቻ አይደለም ዓለምን በሙሉ የሚያስተሳስር ስለሆነ የዚህ ታላቅ ሩጫ በኢትዮጵያ በአፕሪል ስምንት ላይ የሚያደርገው ውድድር በደቡብ ሱዳን በጣም ትልቅ ትኩረት የሚሰጠው በሀገሪቱ ውድድሩን ለማካሄድ የሚያስችል በቂ የጸጥታና የሰላም ሁኔታ እንዳለም ነው አምባሳደር ጄምስ ሞርጋን ለጋዜጠኞች አብራሩት። በዚያው በደቡብ ሱዳን ነዋሪ የሆኑት ኢትዮጵያዊ ኢንቨስተር አይሸሽም ተካ የውድድሩን ሀሳብ ያመነጩ ሰው ናቸው። በጁባ ያለው የሰላም ሁኔታ እየተሻሻለ መምጣቱን በከተማዋ ካስገነቡት ሆቴል የስራ ሰዓት አንጻር አብራርተዋል። እስከ 12 ሰዓት ነው ገስት የምንቀበል የነበሩ አሁን ግን እስከ ምሽቱ ስድስት ሰዓት እየሰራ ነው ያለን። ሰራተኞቻችን ከስራ ቦታ ወደ መኖሪያ ቤታቸው በሰላም ወጥተው ይገባሉ። አሁን ያለው የጸጥታ ሁኔታ እየተሻሻለ እንዳለ ይሄንን ዊትነስ ማድረግ እፈልጋለሁ። ይህንም ደግሞ የደቡብ ሱዳን መንግስትም ሆነ ህዝብም ከጦርነት ምንም እንደማንጠቀም አምነዋልም። በዛም ሁኔታ ላይ ደግሞ ብዙ ስራዎች እየሰሩ ነው ያለ እኛ ኢትዮጵያውያን እና የኢትዮጵያ መንግስት በተለያዩ መንግስታቶች ባለፉበት ሰዓት ያልተሸራረፈ ሙሉ የሆነ እርዳታ ለደቡብ ሱዳን ነፃነት፣ አንድነት፣ ሰላም ዋጋ ሲከፍል ኖሯል። እስፔሻሊ ደግሞ ባለፉት 25 ዓመታት ከዛም በላይ ደግሞ ባለፉት የኢጋድ ስብሰባ ኢትዮጵያ ያበረከተችውን ጥረት ሁላችሁም ጠቅሱ እና አሁንም ቢሆን ኢትዮጵያውያን ለደቡብ ሱዳን የቁርጥ ቀን እንደሆኑ የችግራቸው ቀን እንደሆኑ ለማረጋገጥ አብርናቸው እንዳለን ችግራቸውን ሽር ለማድረግ ለመጋራት አብረን እንዳለን የሚያሳይ ይህንን ሕዝብ ከህዝብ ጋር የሚያገናኝ ነገር ብንሰራ የሚል ነው። እስከ ዛሬ ያካበቱትን ልምድ በመጠቀም ከዚህ ቀደምም በጋናና በሌሎችም አካባቢዎች የታላቁ ሩጫ ውድድር ማዘጋጀታቸውን ኃላፊዎቹ አስታውሰዋል። የጁባውን ውድድር አስመልክቶ መግለጫ ለመስጠትም ኃይሌ ገብረስላሴና ሌሎቹም የሥራ ኃላፊዎች ወደዚያች ከተማ ይጓዛሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ከአዲስ አበባው የስፖርት ዘጋቢያች ገዛኝ ሲሆን መስቀል በእግር ኳስ ዜና በአፍሪካ ሻምፒዮንስ ሊግ ሁለተኛ የመልስ ማጣሪያ ጨዋታዎች ይጀምራሉ። የአፍሪካ ክለቦች ሻምፒዮንስ ሊግ ሁለተኛ የመልስ ጨዋታዎች በሳምንቱ መጨረሻ በተለያዩ የአፍሪካ ከተሞች ተካሂደዋል። ከወሳኝ የመልስ ጨዋታዎች መካከል የኢትዮጵያው ቅዱስ ጊዮርጊስ እና የዛምቢያው አት ዩናይትድ ትልቅ ስም ያላቸውን ክለቦች አሸንፈው ወደ ቀጣይ አስራ ስድስቱ የአፍሪካ ክለቦች ሻምፒዮንስ ሊግ ድርድል ተቀላቅለዋል። ትናንት የአደይ አበባ የለበሰ በሚመስለው በደጋፊዎች ፌስታና ጭፈራ ደምቆ ባመሸው የአዲስ አበባ ስቴዲዮም ቅዱስ ጊዮርጊስ የኮንጎ ብራዛቪልን ኤሲ ሊዮፐርድስ ሁለት ለባዶ በመርታት የመልሱን ጨዋታ በድል ዘግቷል። ከረፍት በፊትና ከረፍት መልስ ጎሎቹን ሳላዲን ሰይድ ለጊዮርጊስ አስቆጥሯል። በዚህም ውጤት መሰረት ቅዱስ ጊዮርጊስ ባለፈው ሳምንት ከሜዳው ውጪ አንድ ለባዶ ትናንት ደግሞ በሜዳው ሁለት ለባዶ በአጠቃላይ ውጤትም ሶስት ለባዶ ወደ አጠቃላዩ የማጣሪያ ደመደል መሸጋገሩን አረጋግጧል። በሌላው ተመሳሳይ የአፍሪካ ሻምፒዮንስ ሊግ የዛምቢያው ካፕስ ዩናይትድ በአፍሪካ ክለቦች ትልቅ ስምና ዝና ካለው ከኮንጎ ሪፐብሊኩ ከቲፒ ማዘምቤ ጋር ባዶ ለባዶ በመለያየት ወደ ቀጣይ ድልድል ማለቱን አረጋግጧል። የዛምቢያው ካፕስ ዩናይትድ ማለት የቻለው ከሜዳ ውጭ ባለፈው ሳምንት አንድ ለአንድ በመለያየቱ እና ከሜዳ ውጭ ባገባ በሚለው የእግር ኳስ ሕግ ታግዘው ነው። በሱዳኑ አልሜሪክን የናይጄሪያውን ሬንጀርስ ዩናይትድ ካርቱም ላይ አራት ለዜሮ በማሸነፍ ወደ ቀጣዩ ሻምፒዮንስ ሊግ ድልድል ማለፉን አረጋግጧል። ኤልሜሪክ ባለፈው ሳምንት በሬንጀርስ ዩናይትድ ሶስት ለባዶ ተሸንፎ ነበር። በሜዳው ሶስቱን ጎል አወራርዶ አንድ ጎል አክሎበት በአጠቃላይ ውጤት አራት ለሶስት በሆነ ውጤት በማሸነፍ ለድል በቅቷል። በአራተኛው ሳምንት የኢትዮጵያ ፕሪሚየር ሊግ በአዲስ አበባ አንድ፣ በክልል ከተሞች አራት ጨዋታዎች ተካሂደዋል። ሐዋሳ ላይ ሐዋሳ ከተማ በሜዳውና በደጋፊው ፊት በደደቢት ሶስት ለአንድ ሽንፈት ደርሶበታል። ጌታነህና ሽመክት ለደደቢት ፍሬው ደግሞ ለሐዋሳ ጎሎቹን አስቆጥረዋል። ወልዲያ ከተማ መከላከያን አስተናግዶ አንድ ለባዶ አሸንፎታል። ሌሎች ሶስት ጨዋታዎችም ምንም ጎል ያልተቆጠረባቸው የዜሮ ዜሮ ዜሮ ሳምንት አድርገው አልፈዋል። የደረጃ ሰንጠረዡን ቅዱስ ጊዮርጊስ አንድ ጨዋታ እየቀረው በሰላሳ አምስት ነጥብ መሪነቱን እንደያዘ ሲሆን ደደቢት በሰላሳ አራት ተከትሏል። ሲዳማ ቡና እና ኢትዮጵያ ቡና በኩል ሰላሳ ሁለት ነጥብ በጎል ተበላልጠው ሶስተኛ እና አራተኛ ናቸው። ኮከብ ጎል አግቢነትን የታነ ከበደ ከደደቢት በአስራ ሶስት ጎል ይመራል። ወደ አውሮፓ ታላላቅ ሊጎች ስንሸጋገር በሳምንቱ መጨረሻ በሊቨርፑል እና በማንቸስተር ሲቲ መካከል የተደረገው ድንቅ የጨዋታ እንቅስቃሴ እና በሁለቱም በኩል ለጎል የቀረቡ ነገር ግን የመከኑ ኳሶች ታይተውበታል። ለሊቨርፑል ሚልነር በፍጹም ቅጣት ሲያስቆጠር ጉሮ ለማንቸስተር ሲቲ አግብተዋል ማንቸስተር ዩናይትድ ሚድልስ ብራውንን ሶስት ለአንድ ቼልሲ ስቶክ ሲቲን ሁለት ለአንድ ወስት ብሮም አልቢያን አርሴናልን ሶስት ለባዶ አሸንፏል ሌሎች ጨዋታዎችን ተካሂደዋል ፕሪሚየር ሊጉን ቼልሲ በስልሳ አምስት መሪነቱን አጠናክሯል ቶተንሃም በሀምሳ ዘጠኝ በሁለተኝነት ማንቸስተር ሲቲ ና ሊቨርፑል በሀምሳ ሰባት እና በሀምሳ ስድስት ሶስተኛ ና አራተኛ ደረጃ ላይ ተቀምጠዋል የቶተንሃሙ ሮማኖ ሉካኮ በሀያ አንድ ጎል መሪነትን ይዟል። ይኸው ነው በኔ በኩል ያለው።